የፌዴራሉ ከፍተኛ ፍርድ ቤት ተረኛ ችሎት የቀድሞው የአንድነት ለፍትህና ዲሞክራሲ አመራር አባል አቶ ሀብታሙ አያሌው ጉዳያቸውን በጠቅላይ ፍርድ ቤት ይግባኝ ችሎት እንዲከታተሉ ዛሬ ትእዛዝ ሰጥቷል። የቃሊቲ ማረሚያ ቤት ያሳየው የግልጽነት አሰራር ጉድለት ስህተት ነው ብሏል። ፍርድ ቤቱ አቶ ሀብታሙ አያሌው የተለየ አቤቱታ ካላቸው በተለየ መዝገብ ማቅረብ እንደሚችሉም አስታውቋል። መለስካቸውማ ነሐሴ 14 ቀን ሁለት ሺህ ሰባት ዓመተ ምህረት የፌዴራሉ ከፍተኛ ፍርድ ቤት በሰጠው ብይንና ትእዛዝ መሰረት አቶ ሀብታሙ አያሌው በዕለቱ መፈታት የነበረባቸው ቢሆንም እስከ ዛሬው ዕለት ድረስ ከእስር ስላልተፈቱ በቤተሰባቸው አማካይነት አካልን ነፃ የማውጣት ወይንም በእንግሊዝኛ አጠራሩ ሃቤስ ኮርፐስ ማመልከቻ ለፌዴራል ከፍተኛ ፍርድ ቤት አቅርበው እንደነበረ ታውቋል። በአመልካች ጥያቄ መሰረትም ፍርድ ቤቱ በዛሬ ዕለት የቃሊቲ ማረሚያ ቤት ተወካይ ቀርበው እንዲፈቱ ትእዛዝ የተሰጠላቸው አመልካቾች ለምን እንዳልተፈቱ እንዲያስረዱ አድርጓል። ማረሚያ ቤቱን ወክለው የተገኙት ሱፐርኢንቴንደንት ጣዕመ ደምሴ እንዳብራሩት አመልካች እንዲፈቱ የከፍተኛው ፍርድ ቤት አስራ ዘጠነኛ ወንጀል ችሎት የሰጠው ትእዛዝ በጽሁፍ ለማረሚያ ቤት እንደደረሰ ገልጸዋል። አመልካች አቶ ሀብታሙ ያልተፈቱት ግን አቃቤ ሕግ ለጠቅላይ ፍርድ ቤት ባቀረበው የይግባኝ አቤቱታ ምክንያት የከፍተኛው ፍርድ ቤት ብይንም ሆነ የፍች ትዕዛዝ እንዲታገድ ሌላ ትዕዛዝ ስለደረሰው አመልካቹን ልንፈታ አልቻልም ብለዋል። ለዚህም ያሉትን ማስረጃዎች ለፍርድ ቤቱ አቅርበዋል። አመልካቹ አቶ ሀብታሙ አያሌው በበኩላቸው ይህን እስከዛሬ ማረሚያ ቤቱ እሳቸው እንዳልነገራቸው ከፍተኛው ፍርድ ቤት በሰጠው ትእዛዝ መሠረትስ ለምን አልፈታም ብለው ሲጠይቁ እኚሁ በአካል የቀረቡት የማረሚያ ቤቱ ተወካይ የማስረዳት ግዴታ የለብኝም የሚል መልስ ሲሰጧቸው እንደቆዩ፣ በዚህም እሳቸው የሕሊና ሥቃይ እንደተፈጸመባቸው፣ በቤተሰብ አባሎቻቸውም ላይ እንግልት እንደተፈጸመባቸው ለፍርድ ቤቱ አስረድተዋል። የማረሚያ ቤቱ ተወካይ ሱፐርት እንደጣመ ግን ከእሳቸውም ሆነ ከቤተሰብ አባላቱ ምንም አይነት ጥያቄ መቅረቡን አስተባብለዋል። የፍርድ ቤት የመፈቻ ትእዛዙም አመልካቹን እንዳስረዱት ነሐሴ 14 ቀን 2007 ዓ ምት እንዳልደረሳቸው የመፈቻውና የእግሉ ትእዛዝ ነሐሴ 15 ቀን በነጋታው እንደደረሰ አስረድተዋል። አቶ አብታሙ የመፈቻ ትእዛዙ በዕለቱ ለመድረሱ በቂ ማስረጃ ማቅረብ እንደሚችሉ ገልጸው ይህ በራሳቸውና በቤተሰባቸው የደረሰው ስቃይና እንግልት ሆን ተብሎ በመንግሥት እየተፈጸመባቸው ይሁን ወይስ በእኚህ በግላቸው በማያውቋቸው የማረሚያ ቤቱ ባልደረባ እየተፈጸመባቸው እንደሆነ እንዲመረመርላቸው ፍርድ ቤቱን ጠይቀዋል። ፍርድ ቤቱም የማረሚያ ቤቱ አሰራር ግልጽነት የጎደለው መሆኑን መመልከቱን ገልጾ ይህ አሰራር ስህተት መሆኑን ተናግረዋል። ይሁንና የቀረበውን አካልን ነፃ የማውጣት ጥያቄና ከማረሚያ ቤቱ የመጡትን ማስረጃዎች ተመልክቶ ውሳኔ ለመስጠት ባለ ጉዳዮችና ጋዜጠኞች ከችሎቱ ጽፈት ቤት ወጣ ብለው እንዲጠብቁ አዟል። ከጥቂት ደቂቃዎች በኋላም የበታች ፍርድ ቤቶች የበላይ ፍርድ ቤቶችን ውሳኔና ትእዛዝ አክብሮ መፈጸም እንዳለባቸው ገልጾ አመልካች አቶ ሀብታሙ አያሌው በትእዛዙ መሠረት ጉዳያቸውን በፌዴራሉ ጠቅላይ ፍርድ ቤት እንዲከታተሉ አዟል። በእሳቸውና በቤተሰባቸው ላይ ደርሷል ያሉትን ችግርና መጉላላትን በተመለከተ ግን በተለይ ማመልከቻ መዝገብ መክፈት እንደሚችሉ ገልጾላቸዋል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 207 ዓ ም በሰጠው ብይንና ትእዛዝ መሰረት ከአቶ ሀብታሙ አያሌው ሌላ አቶ አብርሃም ሰለሞን የተባሉ ተከሳሽም እንዲፈቱ ታዞ የነበረ መሆኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ